መድረክ በኢትዮጵያ ላይ አንዣቧል ካለው አደጋና ጥፋት ሊታደጋት የሚችለውና ብቸኛውም አማራጭ ስር ነቀል የፖለቲካ ለውጥ ነው ሲል አሳሰበ። ይህ ሊመጣ የሚችለውም ገዢው ፓርቲ ከሌሎች በአገር ጉዳይ ላይ ያገባኛል ከሚሉ የፖለቲካ ኃይሎች ጋራ በመምከርም እንደሆነ አመልክቷል። መለስካቸው አምሀ ዝርዝሩን ይዘዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በሳምንቱ መጨረሻ ላይ ባሰራጨው የጽሑፍ መግለጫ ኢትዮጵያን ከቀጣይ ትርምስና ጥፋት ለመታደግ ስር ነቀል መፍትሄ የመሻት ጉዳይ እጅግ አጣዳፊ ተግባር ነው ብሏል። ከዚህ በተለየ መልኩ ደግሞ የመድረክ መግለጫ በተሰራጨበት ተመሳሳይ ጊዜ የሀገሪቱ የሰላምና ጸጥታ ምክር ቤት ጽህፈት ቤት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ካለፈው ዓመት ጀምሮ የነበረውን የጸጥታ ሁኔታ ምክር ቤቱ እንደ ገመገመ ተናግረዋል። ለሀገር ውስጥ ጋዜጠኞች እንዳብራሩት ከሆነ የአስቸኳይ ጊዜ አዋጁ ከተነሳ ወዲህ ከጥቂት የሀገሪቱ አካባቢዎች በስተቀር በአብዛኛው ኢትዮጵያ ሰላምና መረጋጋት ሰፍኗል። ይሁንና በተለያየ ደረጃ ይሁን እንጂ በእያንዳንዱ ክልል የጸጥታ ስጋት አለ ብለዋል። ከዚህ አኳያ የመድረክ ከፍተኛ ስጋት በተለይ ምን እንደሆነ እንዲያብራሩልኝ የመድረክ የህዝብ ግንኙነት ኃላፊና የኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹን ጠየቅኳቸው። ዜጎች በቀላሉ በታጣቂዎች የሚሞቱ ከሆነ ዜጎች በቀላሉ የሚደበደቡ፣ የአካል መጉደል አደጋ የሚደርስባቸው፣ የሰብአዊ መብት ጥሰት የሚፈጸምባቸው፣ የስደት፣ የመታሰር፣ የሞት አደጋ በህዝባችን ላይ ባለበት ለዚህ ኃላፊነት የሚወስድ መንግስት በጠፋበትና ሰውን የገደሉ እንደ አውሬ አባረው የገደሉ ሰዎች በሕግ አግባብ የማይጠየቁበት ስርዓት ውስጥ ስላለን ይሄ በዜጎቻችን ላይ የሚደርሰው ጉዳይ አሳስበውናል። በመግለጫው የተሳለው አጠቃላይ የአደጋ ገጽታ የተባለው ትርምስና ጥፋት ተጨባጭ እንደሆነና የተጋነነ ነገር እንደሌለበትም አቶ ሙላቱ ምሳሌ በመቁጠር ያመለክታሉ። መግለጫው እንዳስታወሰውም በየቦታው በተከሰቱ ግጭቶች የበርካታ ዜጎች ሕይወት በአሰቃቂ ሁኔታ ያለፈበትና ከፍተኛ ግምት ያላቸው ንብረቶች የወደሙበት በመቶ ሺዎች የሚቆጠሩ ዜጎች የተፈናቀሉበት አሳዛኝ ሁኔታዎች ተከስተዋል ይላል። ጨምሮም የግዛት ማስፋፋት አጀንዳ ባነገቡ የኢህአዴግ ካድሬዎች አደራጅነትና አነሳሽነት በየአካባቢው ህዝብን ከህዝብ ጋር ማጋጨት በተለይም በኦሮሞ፣ በአማራ፣ በሶማሌ፣ በኮሬ፣ በቡርጂ ህዝቦች ላይ ጉዳት መድረሱ የሰሞኑ አሳዛኝ ክስተት ነው ሲል የመድረክ መግለጫ ያትታል። አቶ ሙላቱ ገመቹ እንዲህ ሲሉ ያክላሉ። ታጣቂዎች ናቸው በየቦታው አንዱን ከአንዱ ላይ የሚያነሳሱት። ስለዚህ ይሄ የታወቀ ነው። አይተናል። ኦሮሚያ ውስጥ ምንድን ነው እየተካሄደ ያለው? ለምሳሌ ሰሜን ሸዋ ውስጥ በቀደም ታጣቂዎች ናቸው የተገኙት ህዝብ መካከል የሆነ ግን ባንዲራ ይዘው ቦምብ ይዘው መሳሪያዎች ተገኝተዋል። ማስረጃ አለ። መቱ ላይ ሂድ መቱ ላይ፣ ነቀምት ላይ፣ በየቦታው የተደረጉት ህዝብ መካከል ግጭት እንዲፈጠር የሚያደርጉ የዚህን ተልዕኮ የያዙ ሰዎች ናቸው። ምንድን ነው ሙያቸው? ለምንድን ነው የሁሉ የሚፈጸመው ነው። ይሄ ሰይጣናዊ ተግባር፣ በጣም አሳዛኝ የሆነ ህዝብ መካከል የሚደረገው ነገር ሁሉ ያሳዝናል። በኢትዮጵያ ላይ ተፈጽሞ የማይታወቅ ነገር እየተከናወነ ስለሆነ አሁን ክሪቲካል ደረጃ ላይ ደርሰናል ብለን ይህንን መግለጫ ያወጣነው በዚህ ምክንያት ነው። ባለፈው ሳምንት ሐሙስ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን በመጥቀስ መገናኛ ብዙኃን የዘገቡት ከዚህ ጋር ብዙ የሚራራቅ አይመስልም። ከጸረ ሰላምና አሸባሪ ኃይሎች ጋራ ግንኙነት ያላቸውና በሀገሪቱ ውስጥ ከሚታየው አለመረጋጋት ፖለቲካዊ ጠቀሜታ ለማግኘት የሚሰሩ ኃላፊዎች በህግ ይጠየቃሉ ማለታቸውን እነዚሁ መገናኛ ብዙኃን ዘግበዋል። መድረክ ግን ሀገሪቱ ያለችበት ሁኔታ ከዚህም በላይ የከፋ ነው ሲል ይገልጻል። መንግስት እንግዲህ የዜጎችን መብት ማስጠበቅ ካልቻለ፣ አንድ ታጣቂ ተነስቶ ከቤት አባሮ ራሱ የሚቀመጥ ከሆነ ይህንን ማስከበር ባልቻለበት ሁናቴ መንግስት አለ ብሎ መቀበል በጣም አስቸጋሪ ነው። ለዚህ ነው ማለት ነው ሀገሪቱ ውድቀት አፋፍ ላይ ጥፋት አፋፍ ላይ ምን ማለት ነው? ሁለት መቶ ሺህ ህዝብ በጠበንጃ ኃይል ከቤቱ ተባሮ ሜዳ ላይ መቀመጥና ሀይ ብሎ ወደ ቤቱ የሚመልስ አካል መጥፋቱ ከዚህ በላይ ምንድን ነው የሚመጣ? ምንድን ነው የሚደረገው? እኔ እኮ በቀላሉ ከአንተ ጉልበት ካለኝ አቅም ካለኝ አንተ ከቤት ከብነ ቤተሰቤ እዚህ መስቀል አደባባይ ላይ ቁጭ ብለ ዛት ትለምናለህ እንጂ እሱ አባሮኛል፣ እንዲህ አድርጎኛል እና መልስልኝ የምትለው ሰው የለም። የዚህ አይነት ነገር ነው እየተፈጸመ ያለ። መድረክ የችግሩ መፍትሄ ነው የሚለውንም አቶ ሙላቱ አስረድተዋል። የዚችን ሀገር መጻኢ ዕድል ምን መሆን አለበት የሚለውን መመካከር አለብን እና ይሄ ሁሉ ጉዳይ ደርሷል ዜጎች የመደብደብ፣ የአካል መጉደል፣ የሰብአዊ መብት ጥሰት፣ የስደት፣ የመታሰር፣ የሞት አደጋ እና በህዝባችን ላይ እየደረሰ ነው። ይህንን ነገር ለአንድና ለመጨረሻ ዘላቂ መፍትሄ ለመፈለግ ተቃዋሚዎቹ በአንድነት መጥቶ አሁን ዝም ብሎ በየጎራው ቡድን ተፈጥሮ የሚደረጉ አይነት ሳይሆን ሁሉም መጥቶ ፍርጥርጥ ያለ ሁኔታ ተነጋግሮ በመጨረሻ ላይ ህዝብ የሚስማማበትን መንግስት መፍጠር ነው። ይሄ ነው ፋይዳ ያለው እንጂ ከዚህ ውጭ አሁን የሚሆነው ነገር ሁሉ ጊዜ ማጥፋት ነው። ጠቅላይ ሚኒስትሩ በመሩት የብሔራዊ ሰላምና ፀጥታ ምክር ቤት ስብሰባ ላይ ጠንካራ ማስጠንቀቂያ ሰጥተዋል። ለፓርቲና ለመንግስት ሹማምንት በሰጡት በዚህ ማስጠንቀቂያ በቅርቡ በብዙ የሀገሪቱ ክፍሎች ተከስቶ በነበረው አለመረጋጋት እጃቸው ያለበት ሁሉ በህግ ይጠየቃሉ ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ